ሰላም፣ ጤና ይስጥልን አድማጮቻችን። ሳምንታዊው የስፖርት ዝግጅታችን እነሆ አሁን ጀመረ። በዕለቱ ዝግጅታችን አትሌቲክስና ገር እግር ኳስን ጨምሮ እንደተለመደው በሳምንቱ የመጨረሻ ቀናት የተከናወኑ አበይት ዓለም አቀፋዊና ትኩረት የሳቡ የስፖርት ውድድሮችን እንቃኛለን። ታምራት ኢንሳንኝ አብራችሁን ቆዩ። ውጤት እየራቀው የሄደው የኢትዮጵያ አትሌቲክስ አመራሩ ኃላፊነት እንዲወስድና ከስልጣን እንዲለቅ የሚጠይቁ ድምጾች ጎልተው እየተሰሙ ባሉበት ወቅት በሳምንቱ የመጨረሻ ቀናት ከኦሎምፒክ ኮሚቴና የአትሌቲክስ ፌዴሬሽን ፕሬዝደንቶች የተለያዩ ሀሳቦች ተሰምተዋል። በበርካቶች ዘንድ በጉጉት ሲጠበቅ የነበረው የአውሮፓ ሀያላን የእግር ኳስ ሊጎች በሳምንቱ የመጨረሻ ቀናት ውድድሮቻቸውን በድምቀት ጀምረዋል። በእንግሊዝ ፕሪምየር ሊግ ያለፈው የውድድር ዘመን ቀዳሚዎቹ አራት ክለቦች የመክፈቻ ጨዋታዎቻቸውን በድል ጀምረዋል። በብስክሌቶች ሽቅድምድም ፖላንዳዊቷ ካታዢና ኒቪያ ዶማ ለመጀመሪያ ጊዜ የቱር ዲ ፍራንስ ሻምፒዮና ሆናለች። ኬንያ ለከዋክብት አትሌቶቿ የቆሙና አሳፋሪ ናቸው ያለቻቸውን ሀውልቶች አፍርሳለች። ኢትዮጵያ በ33ኛው የፓሪስ ኦሎምፒክ ባስመዘገበችው ዝቅተኛ ውጤት በስፖርቱ ደጋፊዎች ዘንድ ብርቱ ቅሬታ፣ በኦሎምፒክ ኮሚቴውና የአትሌቲክስ ፌዴሬሽን ላይ ደግሞ ብርቱ ትችትና ውግዘት አስከትሏል። ባለስልጣናቱ ከኃላፊነት እንዲለቁ የሚጠይቁ ድምፆችም ከፍ ብለው ሲደመጡ ሰንብተዋል። ባለፉት የሳምንቱ መጨረሻ ቀናት ከወደ አዲስ አበባ የተሰሙ መረጃዎች እንደሚያመለክቱት የኢትዮጵያ የኦሎምፒክ ኮሚቴ ፕሬዚዳንት ዶክተር አሸብር ወልደ ጊዮርጊስ ከኃላፊነታቸው እንደማይለቁ ግልጽ ያደረጉበት ሀሳብ አንዱ ነበር። የአትሌቲክስ ፌዴሬሽን ፕሬዚዳንት ረዳት ኮሚሽነር ደራርቱ ቱሉ በበኩሏ ከፊታችን ጥቅምት ወይም ህዳር ወር ፌዴሬሽኑ አዲስ የስራ አስፈጻሚ ኮሚቴ እንደሚመርጥ ፍንጭ ሰጥታለች። የኢትዮጵያውያን ኩራት የሆነው የአትሌቲክስ ስፖርት ውጤት ለማስመለስ የሚደረገውን ጥረት በተመለከተ ከሰሞኑ የተደረጉ ውይይቶችን በተመለከተ የአዲስ አበባውን ተባባሪ ዘጋቢያችን ኦምናት አደለን በስልክ አነጋግሬው ነበር። የውይይቱን አንድምታ በማስቀደም ይጀምራል። በተለያዩ የሚዲያ ተቋማት ስር እንደዚህ አይነት ምክክሮች አሁን በዚህ ሳምንት ሲደረጉ ቆይተዋል። በእርግጥ ኦሎምፒክ ኮሚቴውም ሆነው አትሌቲክስ ፌዴሬሽኑ ቴክኒካዊ ግምገማውን አላደረጉም። በባህልና ስፖርት ሚኒስቴር ግን ኦሎምፒክ ኮሚቴው የፓሪስ ቆይታው ምን ይመስል እንደነበረ ውጤት ለምን ጠፋ የሚለውን ዝርዝር ሪፖርት እንዲያቀርብ እንደሚደረግ ግን ሰምቻለሁ። ስለዚህ የተደረገው ውይይት በአንድ የሚዲያ ተቋም መፍትሄ ሀሳቦችን ለማምጣት የተደረገ ውይይት ነበር። በዛ ውይይት ላይ ያው አትሌቲክስ ፌዴሬሽኑም ሆነ ኦሎምፒክ ኮሚቴው ራሳቸውን እንደ ጥፋተኛ ቢመለከቱም ግን በተወሰነ መልኩ ስህተቶቻቸው ለመማር የፈለጉ አይመስሉም። እንዲሁም ራሳቸውን ከጥፋተኝነት ሲያሸሹም የተመለከትንበት ያላቸውን ኃላፊነት በአግባቡ ባለመወጣታቸው ቀጣይ ራሳቸውን ከስልጣን ያገላሉ ወይ የሚለውን ነገርም ብዙም ሸፋፍ ነው ለማለፍ ያሰቡበት ነው የሚመስለው። የተነሱትም ጉዳዮች ላይ በተለይ ከአሰልጣኞች አመራረጥ፣ ከአትሌቶች አመራረጥ፣ የልምምድ ስፍራ እና የማሰልጠኛና የማዘወተሪያ ስፍራዎች እጠት እንዲሁም ከኦሎምፒክ ኮሚቴው ምርጫ ሕጋዊነት አንጻር የተነሱ ጥያቄዎችንም ሸፋፍሎ ሲያልፉ ነው የተመለከትንበት ዝግጅት ነበር። እንደው በብዙዎች ዘንድ ይጠበቅ የነበረውም ይሄው ነበረ። ኦምና ያው እንደምታስታውሰው የውጤት ማጣቱ በአንድ ምሽት የመጣ ሳይሆን በረዥም ጊዜ ሂደት ኢትዮጵያ በተለይ በአትሌቲክስ ውጤቷ እያሽቆለቆለ መሄዱን እየታየ ነው። ይሄ ደግሞ በተለይ አመራሩ ኃላፊነት አለበት አመራሮች ከስልጣን መልቀቅ አለባቸው የሚሉ ጥያቄዎች በስፋት ሲንሸራሸሩ አይተናል። ፍንጭ የሰጠ ነገር አለ። ምናልባት ከኃላፊነት የመልቀቅ ኦሊምፒክ ኮሚቴ ፕሬዚደንት ዶክተር አሸበር ከዚህ በፊት አስረግጠው ተናግረዋል። አደ በፓሪስ ኦሊምፒክ ዙሪያ ለጋዜጠኞች በሰጡት አስተያየትም ስልጣን አልለቅም ያው ስልጣንም ለቀው ጉባኤው ከወሰነ ብቻ ነው ብሏል። ያም ገና ግንቦት ላይ የተደረገው ምርጫ እንደገና መጣራት ስላለበት እሳቸው አሁን ላይ ከስልጣን እንደማይለቁ አስረግጠው ተናግረዋል። ረዳት ኮሚሽነር ደራርቱ ቱሉ ግን በበኩል ጥቅምታዊ መዳር ላይ የአትሌቲክስ ፌዴሬሽኑ ጠቅላላ ጉባኤ ያደርጋል ያም አዲስ ስራ አስፈጻሚ ኮሚቴና ፕሬዚዳንት ሊመርጥበት የሚችለው ጉባኤ ስለሆነ እዛ ላይ ስልጣናቸው ምናልባት ሊለቁ እንደሚችሉ ፍንጭ ሰጥተዋል። አሁን ባለው ሁኔታ ግን ያ ጉባኤ እስኪካሄድ ድረስ በኃላፊነታቸው እንደሚቆዩ ነው የገለጹት። የኢትዮጵያን አትሌቲክስ የገጠመው ቀውስ እነዚህ አመራሮች ከኃላፊነታቸው በመልቀቃቸው ለውጥ ሊያመጣ ይችላል ተብሎ ይታሰባል። ለውጥ ይታሰባል፣ ምክንያቱም ሙሉ ለሙሉ የአደረጃጀት ለውጥ የሲስተም የስርዓት ለውጥ መደረግ አለበት። አትሌቲክሱም እንዲሁም ኦሎምፒክ እንዲሻሻል ኦሎምፒክ ኮሚቴው እንዲሻሻል የስርዓት ለውጥ መደረግ አለበት። ስለዚህ በግለሰቦች ለውጥ ብቻ ለውጥ ይመጣል የሚል ሀሳብ የለኝም። በእርግጥ ግለሰቦች ናቸው ስርዓቱን የሚያበጁት፣ ግን ስርዓት ሊያበጁ የሚችሉ ትክክለኛ ስራ ሊሰሩ የሚችሉ ብቁ የሆኑ ባለሙያዎችና የአስተዳደር ሰዎች ናቸው መምጣት ያለባቸው። ያ ሲሆን ብቻ ነው ሊስተካከል የሚችለው እንጂ ግለሰቦች ብቻ ስለተለዋወጡ አትሌቲክሱ ጤናማ ይሆናል ኦሎምፒክ ኮሚቴው እንዲሁም የኦሊምፒክ ውድድሮች ላይ የሚሳተፍባቸው ውድድሮች ላይ ውጤታማ እንሆናለን የሚል ግምት የለኝም። መልካም እንደው ብዙዎቹም የሚያነሱት አንድ ሀሳብ አለ፣ መንግስት ጣልቃ እንዲገባ የሚጠይቅ። በእርግጥ መንግስት ጣልቃ ቢገባ እስከምን ድረስ ሊሆን ይችላል? መንግስት ጣልቃ መግባት የሚችልባቸው የህግ አግባቦች ይኖራሉ። ያው ስፖርትና ፖለቲካ የሚለያዩ ቢሆኑም ግን በተወሰነ መልኩ መንግስት ሊገባባቸው የሚችሉባቸው ዘርፎች ይኖራሉ። የተወሰነም የህግ ማቀፍም ይደግፈዋል። ስለዚህ አሁን በቀጣይ በዚህ ሳምንት ምናልባትም አርብ ባህልና ስፖርት ሚኒስቴር የተለያዩ የማህበራት እንዲሁም ፌዴሬሽኖችን የአመቱ እንቅስቃሴቸው እንዴት እንደነበረ ሪፖርት እንዲያቀርቡ አንድ ጉባኤ እንዳዘጋጀ አውቃለሁ። እኔ በግሌ ስለዚህ እዛ ላይ ቢያንስ በፋይናንሱ ረገድ የሚሰሙ አንዳንድ ብልሹ አሰራሮች የሚስተካከሉበትን መንገድ መንግስት ስርዓት ሊያብጅ የሚችልባቸው አጋጣሚዎች ሊፈጠሩ ይችላሉ እንዲሁም አንዳንድ የህግ ጥሰቶችንም ማስተካከል የሚችልባቸው መንገዶች መንግስት ሊኖር ይችላል። ስለዚህ ከዛ ድረስ መግባት ይችላል። በእቅድ ሙሉ ለሙሉ ገብቶ ራሱን የሚፈልጋቸውን ሰዎች ይምረጥ ሳይሆን የህግ ማዕቀፉ ደግፎት አንዳንድ የህግ ጥሰቶች ሲፈጸሙ አመራሮች የሚጠይቁበትን መንገድ ግን ማበጀት የሚችል ይመስለኛል። መልካም ኦምናት አደለ ከአዲስ አበባ አመሰግናለሁ። እኔም አመሰግናለሁ ታምራት። ኢትዮጵያ በሰላሳ ሶስተኛው የፓሪስ ኦሎምፒክ ተሳትፋ አንድ የወርቅና ሶስት የብር ሜዳሊያዎችን በድምሩ አራት ሜዳሊያዎችን በማግኘት ከዓለም በአርባ ሰባተኛ ከአፍሪካ አራተኛ ሆና አጠናቃለች። ቀጣዩ የዓለም አትሌቲክስ ሻምፒዮና ከአንድ ዓመት በኋላ በጃፓን አስተናጋጅነት እንዲሁም ቀጣዩ የኦሎምፒክ ጨዋታዎች ከአራት ዓመታት በኋላ በአሜሪካ አስተናጋጅነት ይከናወናል። እግር ኳስ በበርካታ ዘንድ ሲጠበቅ የሰነበተው የአውሮፓ ኃያላን ክለቦች የእግር ኳስ ውድድሮች ካለፈው አርብ ጀምሮ በድምቀት ተጀምረዋል። በእንግሊዝ ፕሪሚየር ሊግ ባለፈው አርብ ማንቸስተር ዩናይትድ ፉልሃምን በሜዳው ባስተናገደው ጨዋታ አንድ ብሎ ሲጀምር ባለሜዳዎቹ ቀያይ ሰይጣኖች አንድ ለዜሮ በማሸነፍ አዲሱን የሊግ ዘመን በድል ጀምረዋል። ፕሪሚየር ሊጉ ባለፈው የውድድር ዘመን እስከ አራተኛ ያጠናቀቁ ቡድኖች የመጀመሪያውን ጨዋታቸውን በድል ሲጀምሩ አዲሱ የውድድር ዓመት ብርቱ ፍክክር የሚደረግበት እንደሚሆን ፍንጭ ሰጥተዋል። ባለፈው ቅዳሜ ከሜዳ ውጭ አዲስ መጪውን የኤፕስዊች ታውንን የገጠመው ሊቨርፑል ሁለት ለዜሮ ሲያሸንፍ አርሴናል በሜዳው ወልቨር ሃምፕተንን አስተናግዶ በተመሳሳይ ሁለት ለዜሮ አሸንፏል። አስቶን ቪላ በበኩሉ ከሜዳው ውጭ ተጉዞ ዌስትሃምን ሁለት ለአንድ አሸንፎ ሶስት ነጥቡን አስከብሮ ተመልሷል። ማንቸስተር ሲቲ በጣም ተጠባቂ በነበረውና ትናንት በተከናወነው ጨዋታ ቼልሲን በሜዳው ስታንፎርድ ብሪጅ ላይ ሂዶ ሁለት ለዜሮ አሸንፎ ተመልሷል። ሊጉ እንደደመቀ ቀጥሏል። የስፔን ላሊጋ የስፔኑ ላሊጋም ባለፈው ሐሙስ አዲሱን የሊግ ዘመን በይፋ ጀምሯል። ያለፈው የውድድር ዓመት ሻምፒዮናው ሪያል ማድሪድ ወደ ማላሮካ ተጉዞ አንድ አቻ መለያየቱን ተከትሎ የመጀመሪያውን የዓመቱን ጨዋታ ነጥብ በመጣል ጀምሯል። ባርሴሎና ከሜዳ ውጪ ቫሌንሲያን ሁለት ለአንድ ሲያሸንፍ የአትሌቲኮ ማድሪድና ቪላ ሪያል የምሽቱ ጨዋታ ይጠበቃል። ፈረንሳይ ሊግም በተመሳሳይ ባለፈው አርብ በድምቀት ተጀምረዋል። ባለፈው የውድድር ዓመት ሻምፒዮና ፒኤስጂ ከሜዳ ውጪ ሌሃቭሬን ገጥሞ አራት ለአንድ በሆነ ሰፊ የጎል ልዩነት አሸንፎ ተመልሷል። ሞናኮ እና ሎስክም በሜዳና ከሜዳ ውጪ ድል ቀንቷቸው ተመልሰዋል። ተጠባቂው የጀርመን ቡንደስ ሊጋ ደግሞ የፊታችን አርብ በድምቀት ይጀመራል። በቱር ዲ ፍራንስ የሴቶች የብስክሌት እሽቅድምድም ፖላንዳዊቷ ካታዢና ኒቪያ ዶማ ለመጀመሪያ ጊዜ ሻምፒዮን መሆን ችላለች። ካታዥና አጠቃላይ የቱር ዲ ፍራንስ ውድድርን 24 ሰዓታት ፈጅቶባታል ከ36 ደቂቃ ከ07 ሰከንድ በሆነ ድምር ውጤት አሸናፊነቷን አረጋግጣለች። ብስክሌት ጋላቢዋ በተለያዩ ቀናት በዙር የተደረገውን ውድድር ሻምፒዮና ስትሆንም ይህ የመጀመሪያዋ ነው። ከሁለት ሳምንት በፊት በፓሪስ ኦሎምፒክ በውድድር ላይ ያለች ተጋጭታ በመውደቋ ምክንያት ከውድድር መውጣቷ አበሳጭቷት እንደነበረ የተናገረችው ካታዢና አሁን እጅጉን ተደስቻለሁ ብላለች። ድሉ የቡድን አጋሮቼም ጭምር ነው ስትል ተናግራለች። በውድድሩ ኔዘርላንዳውያኑ ዴሚ ፍሎሪንግ እና ፓውሊና ሮይ ጃከርስ ሁለተኛና ሶስተኛ በመሆን ውድድሩን አጠናቀዋል በመጨረሻም ኬንያ በአንዲት የአትሌቶች መፍለቂያ ከተማ ለከዋክብት አትሌቶች የቆሙ ሀውልቶች አሳፋሪ ናቸው ስትል አፍርሳለች በስምጥ ሸለቆ ውስጥ የምትገኘው የኬንያዋ የኤልዶሬት ከተማ የኢትዮጵያዋ ቦቆጂ ተምሳሌት ናት ይላሉ ብዙዎች በበርካታ አለም አቀፍ የአትሌቲክስ ውድድሮች የነገሱ አትሌቶችን ያፈራች ከተማም ናት ነገር ግን ከሰሞኑ ፌዝ ኪፕቲገንን ጨምሮ ለሶስት ብርቅዬ አትሌቶች ክብር ስትል ያቆመቻቸው ሐውልቶቿ መሳቂያ መሳለቂያ ከማድረግ አልፎ የማህበራዊ መገናኛ ብዙሀን ዘመቻ እንዲከፈትባትም ምክንያት ሆነዋል። ፕሬዚዳንት ዊሊያም ሩቶ በከተማዋ ተገኝቶ የሚሰጡት የእውቅና ስነስርዓት ከመከናወኑ በፊት ግን ሐውልቶቹ እንዲፈርሱና እንዲወገዱ መደረጉ ተዘግቧል። ኬንያውያኑ ልክ እንደ ጎረቤታቸው ኢትዮጵያ የሐውልቱ ነገር አልሆነላቸውም። እንግዲህ አድማጮቻችን፣ ለዛሬ ያልነው ስፖርታዊ ዝግጅታችንም የእስካሁኑን ይመስል ነበር። ሳምንት በሌሎች ስፖርታዊ መረጃዎች እንጠብቃችኋለን። እስከዚያው ጤና ይስጥልን።